K Alem. አቶ ይኩኖ አምላክ ይልማ ባለፈው ሳምንት በምንጃር ሸንኮራ ወረዳ አረርቲ ከተማ የተቀሰቀሰው ተቃውሞ እንዴት ወደ ትንሽቱ ባልጪ ተስፋፍቶ ፋብሪካ እስከ ማቃጠል እንደደረሰ አልተገለጠላቸውም። እርሳቸው በኃላፊነት የሚመሩት የአማራ ደን ኢንተርፕራይዝ በተቃውሞ ጉዳት የደረሰበትን የሚንሰን የእንጨት ማቀነባበሪያ ፋብሪካ በሽርክና ካቋቋሙት የቻይና ባለውረቶች ጋር ድርድር ላይ ይገኛል። ቻይናውያኑ በአካባቢው የጸጥታ ሁኔታ ተመልሰው እምነት ስለማሳደራቸው ግን ማንም እርግጠኛ አይደለም። ሲያስተላልፉ ዝም ብሎ የራሱን ስሜት ለመግለጽ ኤሌክትሪክ አጣን እነህ መሰረታዊ እንትኖች አልተሟሉልንም የመልካም አስተዳደር ችግራችን ይፈታ የሚለው ውስጥ ዳይቨርት አድርጎ ሰውን የተወሰነ ሀይል ነው ወደዛ እንግዲህ ታቃል የሆነ ነገር አመፅ ሲነሳ ለጊዜው በዛ በሙቀት በጋለ ስሜት ውስጥ የሆነ ሀይል ወደሚፈልገው የጥፋት እንትን ይወስዳል። እና እንግዲህ ለጊዜው ማንነታቸውን ማናቃቸው ሀይሎች ዳይቨርት አድርገው ወሰዷቸው እዛ አካባቢ ይህንን ተፈጸመ። ይሄ እንግዲህ ለቻይናዎቹ ተሸማቀዋል፣ ተበሳይተዋል። አሁን ድርድር ላይ ነው ያለ ነው እንዲቀጥሉ አሁንም ጠግ ነው ወደ ስራ እንዲገቡ ባለፈው ሳምንት ከወደ ምንጃር ሸንኮራ ወረዳ የተሰማው ተቃውሞ ድንገተኛ ነበር። በተቃውሞው ጉዳት የደረሰበት የሚንሰን የእንጨት ማቀነባበሪያ ፋብሪካ የተመሠረተው በ2008 ዓ.ም ነው። የአማራ ደን ኢንተርፕራይዝ 48 በመቶ፣ ቻይናውያን ባለሀብቶች ደግሞ 52 በመቶ ድርሻ አላቸው። በ80 ሚሊዮን ብር የተቋቋመው ፋብሪካው የባህር ዛፍ ግንድን በቀጭኑ እየላጠ ጣውላ ያመርታል። አንድ መቶ ሰላሳ ስድስት ቋሚ አንድ መቶ ጊዜያዊ ሰራተኞችም ነበሩት። አንደኛ አረርቲ የወረዳ ዋና ከተማ ነው። ባልቺ የሙስ ወረዳ ከተማ ነች። ሁከቱ ሲዘገባው አረርቲ ላይ ነው። እዚህ ጋር ምንም ከኛ ጋር የሚያገናኘው ነገር አልነበረም። ያው በስሜት ሂደት ዳይቨርት አድርጎ ሰልፉ በድንገት ነው ወደ ባልቺ የመጣው እና ፋብሪካውን ለአደጋ ያጋለጠው ሰውም አልጠበቀውም። እኛም በዛ ደረጃ የራሱን ልማት ሰው ያጠፋል ብለን ዝምት ውስጥ አልገባንም። እንግዲህ በምን መልኩ ዳይቨርት እንደተደረገ ባይታወቅም ዳይቨርት ተደርጎ ሌላ ጥፋት ተዳረገ። መብራት ጥያቄና ፋብሪካ ማቃጠል ሊገናኝ አይችልም። እና ቀጥታ መጡ አቃጠሉ። ኢሚዲት ግን ህብረተሰቡ እዛ ከሉ አርሶ አደር አርሶ አደር ተቃጥሏል፣ ማሳወዱ ተቃጥሏል። ባይ ዘ ወይ እና ፋብሪካው አሁን ኦልሞስት ከፍተኛ ጉዳት ነው የደረሰበት። ወደ ስምንት ሺህ ሜትር ቬነር አምርቶ ለገበያ ያዘጋጀው ተቃጥሏል። ለአውሮፓ ስታንዳርድ ያመረታቸውን በሶስት ኮንቴነር ቻርኮሎች ተቃጥለዋል። ፋብሪካው ኦፍኮርስ ፊዚካል ፓርቱ ባይነካም ኮምፒታይዝ የሆኑ ፓርቶቹ በሙቀቱና በእሳቱ ወላፈር ምክንያት ተቃጥለዋል። እንግዲህ ይህንን አሁን አጠቃላይ የዋጋ ግመታ ተደርጎ ጠግኖ በአጭር ጊዜ መልሶ ወደ ስራ እንዲገባ ጥረት እየተደረገ ነው ያለው አቶ ይኩኖ አምላክ። ፋብሪካው የስራ እድል ፈጥሯል የአካባቢው ኢኮኖሚውንም የኢኮኖሚ እንቅስቃሴ አነቃቅቷል ይበሉ እንጂ ከወደ አረርቲ ግን ጠጠር ያለ ቅሬታ ይደመጣል። ፋብሪካ ወደ ማቃጠል የገቡበት ምክንያት ምንድን ነው? ከዚህ ፋብሪካ የዚህ ወረዳ ማህበረሰብ ተጠቃሚ እስካልሆነ ድረስ አያስፈልገንን ነው በቃ። አቋሟቸው ነው የመጀመሪያ ነበሩ እዚህ አካባቢ ላይ አንድ ፋብሪካ ሲመሰረት የአካባቢውን ወጣት ስራ አጥ ወጣቶች ወደ ስራ የማስገባት እና ስራ አጥ የሆኑ ወጣቶችን መቀነስ ነው ዋናው አላማ የሆነ፣ ነገር ግን ያ ሆኖ አልታየም። እዚህ አካባቢ ያሉ ወጣቶች ስራ እድል ተፈጥሮላቸው የሚያሳትፍበት ሁኔታ የለም። በተለያየ አጋጣሚ ገብቶ የሚሰሩ ልጆች እንኳን እንቀንፍያቸው በጣም በሚገርም ሁኔታ ክፍያ ነው የሚከፈላቸው እና ያ ደግሞ ጠቃሚ ሆኖ ካልተገኘ ድረስ አያስፈልግም በሚል ነው እንደዚያ አይነት እርምጃ። በአማራ ብሔራዊ ክልል የሚገኘው የምንጃር ሸንኮራ ወረዳ የጤፍ አገር ነው። ስንዴ፣ ድቤ፣ ሽንብራ፣ ማሾና ሽንኩርት ጭምር ያመርታል። ከበርካታ ዓመታት ማንቀላፋት በኋላ መነቃቃት ያሳየችው የወረዳው ዋና ከተማ አረርቲ፣ የመብራት መቆራረጥ ግን ነዋሪዎችን ማማረር ከያዘ ከራርሟል። የአካባቢው ነዋሪዎች ተዳፍኖ የቆየ ጥያቄን የቆሰቆሰው ይኸው የኤሌክትሪክ ኃይል መቆራረጥ እንደሆነ ይናገራሉ። ከተማው በጣም ሰፍቷል። ከተማ መምሰል ጀምሯል። ፎቆችን መገንባት ጀምሯል። እንደ ድሮ አይደለም ምንጃር። ግን እነዚህ ሁሉ ነገሮች ያሉ መብራት ገባ። ምንጃር መብራት ከገባ አምስት አመት፣ ስድስት አመት ይሆነዋል በግምት። በዚህ ጊዜ የትም ኢትዮጵያ ውስጥ አዲስ አበባም ናዝሬትም፣ የትም ኢትዮጵያ ቦታ ላይ መብራት ይጠፋል፣ እናውቃለን። ግን አረርቲ ግን ምንጃር ላይ ግን ይለይ። ምንጃር ብትመጣ ተራ ትንሽ ጸጉር ቤት ጀነሬተር ካለያዘ አይሰራም። ለምን በቃ ይጠፋል። በፈረቃ መብራት ሲኖር ምን አይነት ወቅት ላይ እንደሆነ ይታወቃል። ምንጃር ግን አመቱን ሙሉ መቼ እንደሚመጣ አታውቅም፣ መቼ እንደሚሄድ አታውቅም። በስንት ቀኑ አሁን ረዘም ብሎ እንጂ ሁለት ሶስት ቀን የሚጠፋበት ቀን በጣም በርካታ ነው። በዚህ በመብራት ላይ በቃ በጣም ችግር አለ። በቃ መብራት አለ ማለት አትችልም። ሌላ የአካባቢው ነዋሪ እንደሚናገሩት ከኤሌክትሪክ ኃይል አገልግሎት መቆራረጥ ባሻገር አስተዳደራዊ በደሎችና በገበያ ላይ የሚታየው የመሰረታዊ ሸቀጦች እጥረት ዜጎችን ወደ ተቃውሞ መርቷቸዋል። ጥያቄውን ሊያነሱ ይቻለው ማነው? ወጣቱ ነበር። ወጣቱ ምንድን ነው? ይሄ አርሶ አደር ሳይማር አስተምረውናል። ስለዚህ እነሱ ሲጎዱ እያየን ዝም ብለን ማለፍ አንችልም የሚል መፈክር ነበር ይዘው ሲንቀሳቀሱ የነበሩት። ከዛም ያው ተያያዥ የሆኑኑ ጥያቄዎች ተነስተዋል። አሁን ባለው ሁኔታ ምንጃር አካባቢ ላይ የስኳር አቅርቦት የለም። ለሶስት ወር ቆይቶ የሚመጣበት ሁኔታ አለ። የዘይት አቅርቦት የለም። እሱም እንደዚሁ ቆይታው ነው የሚመጣው። ቆይቱም እንኳን ሲመጣ ለቤተሰብ በቂ ያልሆነ ስርጭት ነው የሚካሄደው። ያ ነገር ሞር ህዝቡ እንዲሰላች እንዲመራው ያደረገበት ሁኔታ አለ። ላሱ ደግሞ የተለያዩ መስሪያ ቤቶች ላይ ከመዘጋጃ ጋር ተያይዘው ሌሎችም እንደዚሁ ፍርድ ቤት አካባቢ ብዙ የመሰላቸት እና ተገቢ ያልሆነ ነገር የሚገኝበት ሁኔታ ስላለ እነዛን ነገሮች ነው አጎልቶ ሲናገር የነበረው። እነዛም ናቸው አማረውት ወደዚህ ወደ አመጽና ፋብሪካ እስከመቃጠል ድረስ የደረሰው ለዛ ይመስለኛል። ማህበረሰብ የኢትዮጵያውያን ተቃውሞ ንብረት ሲያወድም የመጀመሪያው አይደለም። የኢትዮጵያ መንግስት ባለፈው ሳምንት ለአገሪቱ ደህንነት ምክር ቤት ያዘጋጀውና ሾልኮ ወጥቷል የተባለው ሰነድ እንደሚጠቁመው በአገሪቱ የውጭም ሆነ የውስጥ ኢንቨስትመንት እንቅስቃሴ መቀዛቀዝና መዳከም ታይቷል። ወደ ኢትዮጵያ የሚጓዙ የአገር ጎብኚዎች ቁጥር በከፍተኛ ደረጃ መቀነሱን፣ በርካታ ቤቶችና ንብረቶች መውደማቸውን ይኸው ሰነድ አክሎ ገልጧል። በ209 ዓ ም የመጀመሪያ ስድስት ወራት ኢትዮጵያ ያገኘችው የውጭ ቀጥታ መዋለ ንዋይ ከ208 ተመሳሳይ ጊዜ በ20 በመቶ መቀነሱን ብሎምበርግ ጋዜጣ ዘግቦ ነበር። ወቅቱ በተከታታይ ፖለቲካዊ ተቃውሞች ምክንያት አገሪቱ በአስቸኳይ ጊዜ አዋጅ የምትገዛበት ነበር። ከወረዳ እስከ ፌዴራል መንግስቱ ያለው መዋቅር በዜጎች ዘንድ የሚነሱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎችን ለመመለስ ያሳየው ዳተኝነት መሰላቸትና ተስፋ መቁረጥ ሲፈጥር ይታያል። መንግስታዊ መዋቅሩ ለሚቀርቡለት ጥያቄዎች መፍትሄ መፍጠር ቀርቶ ለማዳመጥ ዝግጁነት ማጣቱ የከፍ ዋጋ ሲያስከፍለው ከርሟል። የምንጃሩ ነዋሪ እንደሚሉት የአካባቢው ማህበረሰብ በሰላማዊ መንገድ ለጠየቃቸው ጥያቄዎች ሰዎች ምላሽ መነፈጉ ወደ አልተፈለገ አቅጣጫ እየገፋው ሳይሆን አይቀርም። በተለያዩ መድረኮች ላይ ይገለጻል። በተለያዩ መድረኮች ላይ ይነገራል። ቀበሌ ላይ ስታቀርብ ይሄ ቀበሌ አመራር ነው የምታቀርበው። የትም ይሁን የመንግስት ስራ እስከሆነ ድረስ የመንግስት ኃላፊዎችን ነው። የመብራት ኃይል ኃላፊዎችን አታገኝም፣ ወይም በዛ የሚመለከተውን ትልቁን ሰው አታገኝም። በሰላማዊ መንገድ በስብሰባዎች በአዳራሾች ላይ ገለጸ። ለማስተካከል ግን እንዳልኩ አሁን ወር በወር ውስጥ የተፈጠረ ነገር ሲሆን ትታገሳለህ፣ ግን ለአመታት የዘለቀ ችግር ግን በመጠየቅ በቂ እንትን ሰጥተናል፣ እድል ሰጥተናል እንደሚመስል፣ ይህንን ካላረግን በስተቀር ለጉዳዩ ትኩረት አይሰጡም። ይህንን ስላላደረ ግን ይመስለኛል ለጉዳዩ ችግሩን ለመፍታት የተካሄደው እንቅስቃሴ እልባት ያላገኘው በሰላማዊ መንገድ ስላቀረብን ነው። ምናልባት በዚህ መንገድ ብናቀርብ መፍትሄ ያገኛሉም። እኔ እንደዛም ነው የምረጣው። ምንጃሮች ዛሬም ለጠየቁት ጥያቄ ምላሽ እየጠበቁ ነው። የወረዳው ነዋሪዎች ከሰሜን ሸዋ ሹማምንት ጋር መምከራቸውን የነገሩን የአረርቲ ከተማ ነዋሪ በሂደት መፍትሄ ሊመጣ ይችላል የሚል እምነት አላቸው ካልሆነ ግን ተቃውሞ ሊያገረሽ እንደሚችል እርግጠኛ ናቸው። ዝም ብሎ የተኛ ህዝብ እንዳልሆነ፣ ትዕግስቱ ፍርሃት እንዳልሆነ፣ በትዕግስት ነገሮችን መከታተሉ ነገ ለትውልድ ምን ያስቀረለው የሚለውን ነገር ታሳቢ በማድረግ እንደሆነ በተለያየ አጋጣሚ ሲመጽ ነበር። በስብሰባው በሰላማዊ ሰልፍ አሁን ያለው ነባራዊ ሁኔታ የተሳን ያክል አይደለም። ምናልባት ለውጦቹ ቀስ እያሉ ሊመጡ ይችላሉ ብዬ ኤክስፔክት አደርጋለሁ። እነዚህ ችግሮች ቀርሶ ሰላማዊ የሆነ ነገር ከተለያዩ የመንግስት አካላት የሚጠበቀውን ነገር ሆኖልን ካላገኘን፣ ይህ ህዝብ ከዚህ በኋላ አይተኛም፣ እስከ ሞት ፍጻሜ ድረስ እንሄዳለን ብለው አንድ አስተያየት ሰጪ ወይም ደግሞ ሀሳባቸውን ሲሰጡ ሙሉ ህዝቡ ቆሞ አጨጭሙ እንደደገፋቸው ነው የሚንሰን። የእንጨት ማቀነባበሪያ ፋብሪካ ከገጠመው ጥቃት በኋላ ተጎጂ የሆኑት የአካባቢው ነዋሪዎች መሆናቸውን አቶ ይኩኖ አምላክ ይልማ ተናግረዋል። ቻይናውያኑን ባለድርሻዎች ለማሳመን ጥረት ላይ ነን የሚሉት ኃላፊው ጥቃቱ ሌሎች መሰል ባለወረቶች በአገሪቱ ለመሰማራት ያላቸው ፍላጎት ላይ ተጽዕኖ ያሳድራል ብለዋል። አሁን ካለፈ በኋላ ከፍተኛ ቁጭት ነው እየፈጠረ ያለው ምክንያቱም ሁለት መቶ ሰላሳ ስድስት ቁጭን ያለው ቤት ለማነጋገር ሞክረናል፣ ለማዋየት ሞክረናል። በቃ ወደ ቀን ስራ፣ ወደ አጨዳ ስራ ሚሄድ እንግዲህ ምን እናድርግ ተቀምጠን የሚል ነው ያለው። እኛ እንግዲህ በተቻለ መጠን ቻይላዎቹንም አግባብተን አሁን የዋጋ ግመታ ተካሄዶ ፋብሪካው ተጠግኖ ወደ ቦታው እንዲመለስ ነው። እንደነኛ ያሉ ድንገተኛ ችግሮች ሲፈጠሩ ደግሞ ለወደፊቱ ከዚህ ቀምረን ምንድነው መደረግ ያለበት። በመሳሪያ ልጠብቀው አችልም። ህብረተሰብ የራሱን ሀብት ራሱ መጠበቅ አለበት እና በዚህ ሰልፍ ላይ የተሳተፉት እኛ አንዱ ጥያቄያችን እንዲሰማ መስኮቱን ምናምን ሰባብረን ልንመለስ ነው የገባ ነው። ወደ ግድብ እሳት ልንለኩስ አልነበረም ይሉሃል። ወጣቶች በግልጽ በግልጽ የሚናገሩሃል። ትንሽ የሚያሳዝን ነገር እዛ ገጠር ቦታ ላይ የፋብሪካ መከፈቱ አካባቢ ለሰውን ለማንም አይጠቅም። ቻይና አምስት ቻይና ነው እዛ ውስጥ ያለ አሁን ሊወጡ ይችላሉ። ይ አሁን አልታወቀም። እንግዲህ አቋማቸውን ለማግባባት ጥረት እየተደረገ ነው። በአጠቃላይ በኢንቨስትመንት እንትኑ ላይ የራሱ የሆነ እንትን ያሳድራል ማለት። ሰላማዊ ነው አገር ሰላም ነው ብሎ እንደ ሀገራቸው እየኖሩ የነበሩና ከሁለት ዓመት ከሶስት ዓመት በኋላ ትርፍ ክፍፍል ውስጥ ብንገባ ብሎ የገቡ ቻይናዎችን እዛው እየተገኘ በየአመቱ እየመጣ የተገኘውን ራሱ እዛው ለተጨማሪ ፋብሪካ ማስፋፋት እያዋሉ ያሉ ቻይናዎችን በዚህ ጉዳይ ሀብታቸውን እሳት እንዲበላው ማድረግ የአማራ ክልል ሀብትም ደግሞ እዛ ውስጥ ያለውን እንደዚህ አይነት አደጋ ውስጥ መክተት ጥፋት መንገድ ነው እና ትንሽ የሚያበሳጨን ነገር ነው። ከስሜት ጋር ተጫጩ ነው። እንደዚህ አይነት የጥፋት መንገድ ለሀገርም የሚበጅ አይደለም፣ ለወገን የሚበጅ አይደለም። አድማጮች፣ የዛሬው የከኢኮኖሚው አለም መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።